ለጥያቄው መልስ በምሽቱ ዝግጅቱ አዲስ የተመረጡት የኢትዮጵያ ጠቅላይ ሚኒስትር አገሪቱን ለማረጋጋት መጀመሪያ መውሰድ ያለባቸው እርምጃዎች የአስቸኳይ ጊዜ አዋጁን ማንሳት እንደሆነ ብዙዎች ይመክራሉ ሲል ይንደረደራል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት፣ የኢትዮጵያ ፖለቲካ ተዋናዮች፣ ዲፕሎማቶችም አዋጁ እንዲነሳ ድምፃቸውን አሰምተዋል። ሁለት ለጥያቄው መልስ ዝግጅት እንግዶች በጉዳዩ ላይ ተጻራሪ ሀሳብ ይዘው ቀርበዋል። በአክሱም ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነቶች መምህሩ አቶ ገብረመድህን መዝገብና በወታደራዊ አስተዳደር ዘመን የውጭ ጉዳይ ሚኒስትር የእርዳታ ማስተባበሪያና ማቋቋሚያ ኮሚሽነር ቀደም ሲልም የኤርትራ ክፍለ ሀገር አስተዳዳሪ የነበሩት የህግ ምሁሩ ሻለቃ ዳዊት ወልደ ጊዮርጊስ ናቸው። በአስቸኳይ ጊዜ አዋጁ አስፈላጊነት አተገባበር ላይ የአድማጮችን ጥያቄ ይመልሳሉ። የዝግጅቱ ቀዳሚ ክፍል አሁን ይቀርባል። አመሰግናለሁ እንግዶቼ። ሻለቃ ዳዊት ወልደ ጊዮርጊስ ከዚህ ከዋሽንግተን ዲሲ፣ አቶ ገብረ መድህን መዝገበ ከአክሱም ለዚህ ለጥያቄው መልስ በእንግድነት ለመቅረብ በቅድሚያ ስንጋብዛችሁ ዛሬ ሁለት ሁለት ሳምንት ይመስለኛል ስለ አስቸኳይ ጊዜ አዋጁ አስፈላጊነትና አተገባበር እንድንወያይ ነበር። አድማጮችም ጥያቄ አድርሰውን ነበረ። ከዚያ ወዲህ እንግዲህ እንደሚታወቀው አዲስ የኢትዮጵያ ጠቅላይ ሚኒስትር ተሹመዋል፣ እና እኚህ የተሾሙት ጠቅላይ ሚኒስትር ሀገሪቱ ባለችበት ችግር ውስጥ እንዴት አድርገው ስራቸውን ሊያከናውኑ ይችላሉ? ከንግግራቸው በመነሳት እንግዲህ ብሩህ ተስፋ ብዙ ሕዝብ ዘንድ አሳድረዋል። እንዴት አድርገው የተናገሩትን በተግባር ሊያውሉ ይችላሉ የሚል በርካታ ጥያቄ ደርሶናል። እስቲ ወደ ቀደመው አላማችን እንሂድና የአስቸኳይ ጊዜ አዋጅ ላይ ጥያቄ ላቅርብላችሁ። በድምፅ ነው የላኩልን አድማጫችን። ጤና ይስጥልኝ። ዳኝ ይባላለሁ ከሲያትል ስለ ጊዜ አዋጁ ጥያቄ ለማቅረብ ነበረ። ይህ ጥያቄ አንደኛ፣ የአስቸኳይ አዋጁ ሲጸድቅ የቁጥር ስህተት እንደነበረ ተነግሯል። ስለዚህ አዋጁ ሕጋዊ ነው ማለት ይቻላል ወይ? ሁለት፣ አዋጁ ለጸጥታ ኃይሉ አስፈላጊን እርምጃ ሁሉ እንዲወስድ ፈቅዶለታል። አፈጻጸሙ ላይ ከመደበኛ ፖሊስ በተጨማሪ የሀገር መከላከያ ሰራዊት ከተሳተፈ መደበኛ ፖሊስ እና የመከላከያ ሰራዊት በእርምጃ አወሳሰብ ላይ በስልጠና ወቅት የሚማሩት የተለያየ ትምህርት ነው። ይህንን አዋጅ አጥልቆ መከላከያ ሰራዊትን ማሰማራት በህዝቡ ላይ እልቂት ማወጅ አይደለም ወይ? አመሰግናለሁ። እኛም አቶ ዳኘን እናመሰግናለን። አቶ ገብረ መድን መዝገበ ከአክሱም መጀመሪያ መልሱም ቢሰጡን። አመሰግናለሁ። የቁጥር ስህተት ስለነበረው ህጋዊነቱ ምን ያህል ነው ነው የሚለው ይመስለኛል። የቁጥር ስህተት ምናልባት በሚዲያ እንደሰማ ነው ከሆነ በራሱ በመንግስት ሚዲያ እንደሰማ ነው ከሆነ የቁጥር ስህተት እንዳልነበረ ነው፣ የተፈጠረውም የአቆጣጠር ስህተት እንደነበረው የማመላከት መግለጫ ነው የተሰጠው። ለእኔ ህጋዊነቱ የተላለፈ ነው ለማለት አልችልም። የአቆጣጠር ስህተት ስለነበረው እንጂ ህጋዊነቱ ጡሶ የሄደ በትክክል መንግስት ቁጥሩ ሳይሞላለት ያወጀው አዋጅ ነው ለማለት በጣም ይከብዳል። ትክክል አይደለም የተሰጠው መግለጫም በዛ አይደለም። እኔ የተረዳሁትም በዛ ብዬ አልተረዳውም። ምናልባት ስላፈጻጸሙ ግን ብዙ ጥያቄ ሊያስነሳ ይችላል። ምናልባት አንቀጹ በትክክል አገስት ዘጠና ሶስት ላይ የተቀመጡ ዝርዝር አስቸኳይ ጊዜ አዋጅ አፈጻጸም በትክክል መረዳትና በተገቢው መፈጸሙን አለመፈጸሙን የአስቸኳይ ጊዜ አዋጅ ቦርድ እንደሚቋቋም በዚሁ እንደገና አስፈላጊውን የሰብአዊ መብት ጥሰት እንዳይኖር ክትትል መደረግ እንዳለበት ያስቀምጣል። ስለዚህ በእርምጃ አወሳሰድ ላይም ችግሮች ካሉ በጊዜው ርምት መውሰድ እንዳለበት ነው የሚያስቀምጠው። ተጠያቂ የሚሆንበት የሚሆን አካል መጠየቅ እንዳለበት ነው የሚያስቀምጠው። ቦርዱ ተጠያቂ ማድረግ እንደመበት ማለት ነው። ስለዚህ የሚመለከተው አካል ቦርዱ ማለት ነው። እርምጃ የሚሆን አካል ተጠያቂ ማድረግ እንዳለበት ያስቀምጣል። ደግሞ መከላከያ መሰማራቱም ለእኔ ከህዝብ የወጣ መከላከያ ነው። መከላከያው ለመንግስት ብቻ የወገነ መከላከያ አድርጌ ያልወስደውም ህዝባዊ መከላከያ ነው እና ለህዝብ ደግሞ እልቂት የሚፈርጅ ወይም ደግሞ ለእልቂት የተነሳ ለመንግስት ብቻ የሚወግን መከላከያ አይደለም እና በእንደዚህ አይነት ልንወስደው አንችልም ብዬ ነው መወስደው። እሺ አመሰግናለው። አቶ ገብረ መድን እኔም ተከታይ ጥያቄዎች ይኖሩኛል። በዚህ ላይ ግን ስለ አስፈላጊነቱም ሆነ ስለ አተገባበሩ ሻለቃ ዳዊት ወልድ ጊዮርጊስ ደግሞ የሚሉትን እንስማ። እሺ፣ ምናልባት አስፈላጊነቱ ብዙም መዘርዘር ይቻላል አላልኩኝም። ቅድም እኔ አባራ በአስፈላጊነቱ ላይ ብዙ አልተወያየንም። የሚመስለኝ አስቸኳይ ጊዜ አዋጅ ህጋዊነቱ እና አፈጻጸሙ ነው እንትን ያልነው። ስለ አስፈላጊነቱ እናውራ ከተባለ ግን በጣም ብዙ ነገሮች ማውራት እንችላለን። እሺ የሚቀጥለው ጥያቄያችን እሱ ይሆናል። ስለ አስፈላጊነቱ አንደኛ የምንነጋገረው የህግ ጉዳይ ነው። አለ ህግ የሚሰሩ ነገሮች ብዙ ነገሮች ይኖራሉ። ህግ አለ ካልን በኢትዮጵያ ውስጥ ግን ይሄ አዋጅ ህጋዊ ነው ህጋዊ አይደለም በተግባር ላይ ሲውልስ አፈጻጸሙት ህጋዊ ነው ህጋዊ አይደለም ነው። እያንዳንዳችን እንደፈለግን የምንተረጉመው ነገር አይደለም። ይሄ ህግ አለ፣ ስርዓት አለ። ያንን ስርዓት ተከትሏል፣ ያን ህግ ተከትሏል ነው የጥያቄው። በቁጥር በኩል መቼም በገሃድ የወጣ ነገር ነው። በውጭ ያለ ነው ያየ ነው፣ በውስጥም ያለው ሰው ያየው ነው። የቁጥር ስህተት መኖሩ የቀረበው ቁጥር በጣም አይተነዋል። አንድም ቁጥር ቢሆንም እንኳን ቁጥሩ ካልተሟላ ህጋዊ ነው ማለት አይቻልም ስህተቱ ለህዝብ የተገለጠው ሀሰት ነው እንጂ ውስጥም የነበሩ ሰዎች እንደገለጹት ውሸት መሆኑ የታወቀ ነገር ነው። በዚህ ረገድ ቁጥሩ የተዛባ ነው። ለህዝብ የቀረበው መጀመሪያ የቀረበው በኋላ የቀረበው በዚህ ረገድ ቁጥሩ ትክክል ስላልሆነ ህጋዊ አይደለም። ይሄ ዓለም በሙላ የተመለከተው ነው። ስለዚህ ከዛ እንጀምራለን። ህጋዊ ያለመሆኑ ከዛ ቀጥሎ የተጠየቀው ጥያቄ የአገር መከላከያ የሚገባበት ሁኔታና የማይገባበት ሁኔታ አለ። የአገር መከላከያ የተቋቋመው ከውጭ ጠላት ጋር ለሚደረጉ ጥበቃዎችና ውጊያዎች ነው እንጂ በህዝብ ላይ ለሚፈጸሙ የቁጥጥርና የጸጥታ ጥበቃ ሁኔታዎች የሀገር መከላከያ ሚኒስትር አይገባም። ምናልባት ከአቅም በላይ የሆነ ክልሎችም ሆነ ወይም ደግሞ በከተማዎች ውስጥ ያሉ ከአቅም በላይ የሆነ ሁኔታ ሲያጋጥም ፖሊስ ይገባል። ከፖሊስ አቅም በላይ የሆነ እንደሆነ የዛ ጊዜ የመከላከያ እርዳታ የሚጠየቅበት ጊዜ አለ። ያ በሚጠየቅበትም ጊዜ ደግሞ መሆን ያለበት የመከላከያ ኃይል ውስጥ ያሉት ለዚህ ጉዳይ የሚሰማሩ ሰዎች ጠያቂው እንደጠየቀው የሲቪክ ትምህርት ከሰላማዊ ሕዝብ ጋር ያለው ግንኙነት መብት ካላቸው የኢትዮጵያዊ ዜጎች ጋር የሚደረገው ግንኙነት በምን አይነት መልክ እንደሆነ መማር አለባቸው። ጠላትን አይደለም ለሚወጉት የኢትዮጵያ ህዝባቸው ጋር ያለውን ጸጥታያና ወይም ደግሞ ተፈጥሮ አደጋ በደረሰበት ሁኔታ ሁኔታውን ለማረጋጋት ነው የሚሰማሩት። ስለዚህ ስነስርዓት አለው። አንደኛ መከላከያ ኃይል ማሰማራቱ ህጋዊ አልነበረም። ሁለተኛ መከላከያ ኃይሉ እኳ ቢሰማራም እንኳን በቂ ትምህርት ሊኖረው ያስፈልግ ነበር። አቶ ገብረ መድህን መዝገበ ከአክሱም አስፈላጊነቱ ላይ እንወያያለን። ከዚህ ጋር አያይዤ ግን ከወዲሁ ይሄ የተሰማራ የመከላከያ ኃይል የአስቸኳይ ጊዜ አዋጁን የሚያስከብረው ኮማንድ ፖስት የተባለው በትንሹ የምናውቀው እንኳን በሞያሌ ከአስር በላይ ሰዎችን ህይወት አጥፍቷል። ወደ ሀምሳ ሺህ ነው ይጠጋሉ የሚባለው ከቤት ንብረታቸው ተፈናቅለው አገር ጥለው ሸሽተዋል። በጣም በርካታ ሰዎች ታስረዋል። በተለይ ኦሮሚያ አካባቢ የፖሊስ ኮሚሽነር ቃል አቀባይን ጨምሮ ከንቲባዎች በየከተማው ያሉ ታስረው ኮማንድ ፖስቱ ነው የሚያስተዳድረው ለማለት ይቻላል። አሁን አካባቢውን ላልታጠቀ ህዝብ ይህ ሁሉ ሰራዊት አስፈላጊ ነው ወይ? አቶ ገብረ መድን አስፈላጊነቱ ምንድን ነው? አዋጁ አያስፈልግም ነበር ብንል ከሆነ ኢትዮጵያ ውስጥ የነበረው ሁኔታ ነው ማየት ያለብን ብዬ ነው። እኔ እስከ ገባኝ ድረስ እስከ ታዘብኩት ድረስ የሀገሪቱ ሁኔታ በጣም ችግር ውስጥ ነው የነበር ነው ያልተረጋጋ ሀገር ውስጥ ነበር የነበር ነው። ከባድ ፖለቲካል ኢኒስታብሊቲ ውስጥ ነበርን። ይሄ ፖለቲካል ኢኒስታብሊቲ እንደገና ከባድ ኢኮኖሚያዊና ማህበራዊ ተጽዕኖዎች ነበሩ። ኢኮኖሚያዊ ተጽዕኖዎችን ስናይ በሁለት መንገድ ማየት እንችላለን። አንደኛው ሙሉ በሙሉ የህዝብ እንቅስቃሴ የገታ የንግድ እንቅስቃሴ ማድረግ ያልተቻለበት ሁኔታ ነው የተፈጠረው። ሌላ የሕዝብ ሀብትም ሲወድምበት የነበረው ሁኔታ ነው የነበረው። የፍትህ ተቋማት የልማት ተቋማት ሲወድምበት የነበረው ሁኔታ ነው። ስለዚህ ኢኮኖሚያዊ ጉዳቱ እንኳን ካየነው በጣም ሰፊ ነበረ። ማህበራዊም ካየን ሕዝብ ራሱ በራሱ የማይገናኝበት በጣም ከባድ ወደሆነ ቀውስ ኢቨን የሳይኮሎጂካል ኢምፓክት በሚያደርስ መልኩ የመሸበር ችግር ውስጥ የመግባት ሁኔታ ነው የነበረው እና ህዝቡ በጣም ባልተረጋጋ ሁኔታ ነው የነበረው። ይህንን ለማረጋጋት ሲባል አንደኛው ነው። ሁለተኛ እንደገና ይሄ ችግር ሌላ ኮንሲኩዌንስ ሊደነው ይችል ነበረ። ሀገር ውስጥ ያለውን ችግር መፍታት ካልቻል ሀገሪቱን ሉዓላዊነቱ ሌላ ነገር አሳልፎ የሚሰጥበት ሁኔታ ነው ሊኖር የሚችለው። ምክንያቱም የሀገሪቱን ደህንነት መጠበቅ ካልቻል ሀገር ውስጥ ያለውን ኢንስተብሊቲ ማርገብ ካልተቻለ አደጋው ሌላ ነው የሚሆነው። የውጭ ኃይሎች የሚገቡበት ሁኔታ ነው ያለው ሀገሪቱ ወደ ከፋ ክራይሲስ የምትገባበትን ሁኔታ ነው ሊፈጥር የሚችለው። ሌላው አጠያየቁ ራሱ ጥያቄ መጠየቅ አለበት ህዝብ። መንግስትም የህዝብ ጥያቄ መመለስ አለበት። በዚህ ላይ እንስማማለን። አጠያየቁ ግን ሰላማዊ በሆነ መንገድ መጠየቅ የሚቻልበት መንገድ መፈለግ አይሻልም ነበረው። ወይ የራሳችን ሀብቶች አይደለም ወ የህዝብ ዲሞክራሲያዊ መብቶችን ሰብዓዊ መብቶችን እየጣስክ ነው ወይ ዲሞክራሲያዊ መብት የሚጠይቀው ኢኮኖሚያዊ መብት የሚጠይቀው ፖለቲካል ፖለቲካ መብቶች የሚጠይቃቸው እዚህ ላይም ችግሮች ስለነበሩ ችግሮችን ዘር ጥቃት ዘር መሰረት ያደረገ ጥቃቶች የነበሩት ስናያቸው እና ይሄ መስተካከል የሚችለው አስቸኳይ ጊዜ አዋጁ መታወጅ ነበረበት። እነዚህም ለማስተካከል እና በዚህ ላይ መሆን ያለበት ነገር ነው የሆነው። ይነ መወስደው ከዛ በኋላ የተፈጠረው የሞያሌው እና በአፈጻጸሙ ላይ የሚታዩ ክፍተቶች ካሉ ግን እኔ አሁንም ስትሪክትሊ ህገ መንግስቱ በትክክል ተግባራዊ መደረግ አለበት። ይህንን የማያስፈጽም አካል ካለም በአግባቡ ተጠያቂ መደረግ አለበት። የሚጠየቅበት አግባብም ከኮማንድ ፖስቱ የራሱ መምሪያ አለው። መምሪያውም ህገ መንግስቱም የሚቃረን የትኛውም አይነት አፈጻጸም ግን ዜጎች የሚንገላቱበት፣ ዜጎች መብታቸው የሚያጡበት ሁኔታ መኖር የለበትም። መጠየቅ ያለበት አካል መጠየቅ አለበት። ገብረ መድን እንግዲህ ምንም አይነት ጥቃት ሊደርስበት አይገባም። ነጥቦን ያስቀመጡ ይመስለኛል፣ ያስፈለገበትንም ከዛ በኋላ ደግሞ የተከሰተውንም ደግሞ ህግ እንዳለ መታየት እንዳለበት ገልጸዋል። አሁን በሌላ በኩል ደግሞ እንዲሁም መከላከያው ከገባ በኋላ አልተፈታም፣ ሰዎች እየታሰሩ ነው፣ ከቤት ንብረታቸው እየተፈናቀሉ ነው፣ ይህም የመብት ጥሰት ነው የሚሉ አሉ። በመከላከያ ሲደረግና ህዝብ አደረገ በተባለው መካከል ልዩነት የለውም፣ አንድ ነው የሚሉ አሉ። ምናልባት ለሻለቃ መስመሩን ልስጥና ወደ ሌሎች ጉዳዮች እናልፋለን። እሺ፣ በዚህ ሁኔታ ላይ በማናቸውም ሀገር ሕግና ስርዓት ባለበት ሀገር የሚታየው ጊዜያዊ አዋጅ የሚታወጀውና ህዝብ ህገ መንግስታዊ መብቱና የዜግነት መብቱን የሚገፈፍበት ሁኔታዎች በጣም በጣም የተወሰኑ ናቸው። እነዚህም በሚፈጠሩበት ጊዜ ወይ በተፈጥሮ አደጋ ወይም ደግሞ ከባድ የሆነ ሀገሪቱን የሚያተራምስ የጸጥታ ችግር የጦርነቱ አዋጅ ሲታወጅ በዛ ጊዜ እዚያ አዋጅ ይታወጅና ህዝቡን አንዳንድ መብት ነፍጎ መጀመሪያ ጸጥታ ይከበር ሀገራችን እንከላከል ተብሎ ጊዜ አዋጅ ይታወጃል። ይሄ በአሁኑ ጊዜ ኢትዮጵያ ውስጥ የሚታየው ይህን ሁኔታ የሚያስፈጥር ሁኔታ አልነበረም። ከፖሊስ ሀይል አልፎ መከላከያ የውጭ ጦርነት በሚወጣበት ጊዜ ሊሰባሰብ የሚገባው ሀይላችን የተሰባሰበውና የዘመተው በሀገራችን ህዝብ ላይ ነው። ይህንን የሚያስገድድ ሁኔታ አልነበረም። ኢትዮጵያ ውስጥ የኢትዮጵያ ሕዝብ የጠየቀው መብትን የጠየቀው የጮኸው፣ የተቆጣው ለመብት ጥያቄ ነው። መብትን ተገፈፍኩ ነው ያለው፣ አላግባብ ታሰርኩ ተገደርኩ ነው ያለው እና ይህንን በቁጣ ስለጠየቀ ብቻ ነው ይሄ ዘመቻ የተዘመተበት እንጂ አንድም ሰው መሳሪያ አውጥቶ የተዋጋቸው የለም። ከተማ ውስጥም በየክልሎች ሁሉ የሚታየው የቁጣ ምልክት ነው የሚታየው። ይህንን ምንድነው መንግስት የህዝቡን ብሶት አዳምጦ መልስ በመመለስና አስፈላጊውን ርምት በመፈጸም ባታ ያንን የመለሰው በጥይት፣ በጠመንጃ በማሰር ህፃን፣ ሴት፣ እርጉዝ፣ ሽማግሌ ሳይባል ጠላት እንደገባ ህዝባችንን እንደዚህ ያለ ችግር ውስጥ ያደረሰው ይሄ ጊዜያዊ አዋጅ አይደለም፣ በኢትዮጵያ ህዝብ ላይ ዘመቻ ነው። ትክክል አይደለም። ይህም ደግሞ ሰብአዊ መብት ጥበቃ ኃይሎች ማስታወሻ ይዘው ጊዜው በሚወጣበት ጊዜ በህግ ፊት ሊያቀርባቸው ይገባል ብዬ አስባለሁ። ምንም ኢምንት ነው በመንግስት ባለስልጣን ላይ የደረሰው ጉዳት። ሁሉም የተገደሉት ሁሉ ዜጎች ናቸው፣ ሰላማዊ ሰልፍ ሲያደረጉ፣ ቁጣቸውን ሲያስተጋቡ ተያዙ ናቸው። ስለዚህ በሀገር ላይ የደረሰውን ጉዳት ለመከላከል ነው የሚለው ጉዳት ህዝብ መብትን ለመግለጽ መሰረፍና መውጣት ጉዳት ከሆነ አዎ፣ ይሄ የዚህ መንግስት ትርጉም ነው። ነገር ግን ህዝቡ አርምድ ሆኖ መሳሪያ ይዞ ይሄን መንግስት አልተቋቋመም። ዘመቻ አላደረገም። መንገድ ላይ ወጥቶ በብሶት ጥያቄ ለመጠየቅ ቀረበ። በዚህ ምክንያት የታሰረው እስራቱ መልክ የለውም። ያን አይነት የመሰለ ድርጊት ብዙ ቦታ ተፈጽሟል። የመከላከያ ኃይሎች እንኳን ሄደው በየቦታው ፍተሻ ቢያደርጉ እንኳን ማድረግ ያለባቸው ስህተት እንዳይፈጽም የሲቪክ ሰዎችን፣ ህብረተሰቡን እዛ አካባቢ ያለውን እከሌ የት ነው የሚኖረው እከሌ ማን ነው ብሎ እንኳን አጠያይቆ ለመቅረብ እንኳን አልፈለጉም። ገብቶ ብቻ ዝም ብሎ የፈለጉትና የጠረጠሩትን ተኩሰው ገደሉ። ስርአት አልባነት ነው። ከዚህ የበለጠ ስርአት አልባነት አለ? ስለዚህ ይሄ የመንግስት ሽብርተኛነት ነው። መንግስት በህዝቡ ላይ የፈጸመው ሽብርተኛነት ነው እንጂ በሌላ ምንም ሊተረጎም አይችልም። እሺ አመሰግናለሁ። እንግዲህ ከሱ ወዲህ የተከሰተ ትልቅ ጉዳይ ደግሞ አለ። በሀገሪቱ አዲስ ጠቅላይ ሚኒስትር ተሾሟል። በነገሮት ላይ ለአዲሱ ጠቅላይ ሚኒስትር ከሚቀርቡት አስተያየቶችና ምክሮች አንዱ ዋናውና ትልቁ በብዛት ከሀገር ውስጥም ከሀገር ውጭም ይህን የአስቸኳይ ጊዜ አዋጅ እንዲያስነሱ ነው። አቶ ገብረ መድኅን፣ አሁንስ አዲስ አስተዳደር አለ ቢነሳ ምን ይመስሎታል? ወይስ መቆየት አለበት አስቸኳይ ጊዜ አዋጅ?